በድህነት ላይ መጽሐፍ ቅዱስ ግልጽ ነው። ጥሩዎች ስለሆናችሁ አይደለም። ብዙ ሰዎች ራሳቸውን መልካም እንደሆኑ አድርገው ያስባሉ። በዚህም መንግስተ ሰማይ እንደሚገቡ ያስባሉ። ነገር ግን መጽሐፍ ቅዱስ እንዲህ ይላል፣ ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድላቸዋል። መጽሐፍ ቅዱስ እንዲህ ይላል፣ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድ ስንኳ። እኔ ጻድቅ አይደለም። እናንተ ጻድቃን አይደላችሁ። መልካም ስራችን መንግስተ ሰማያት የሚያስገባን ቢሆን ኖሮ ማንም አይገባም ነበር። ኃጢአተኛ መሆናችሁን እመኑ። ደግሞም የእግዚአብሔር ቃል ራይ ላይ እንዲህ ይላል ነገር ግን ፈሪዎች፣ የማያምኑ፣ ርኩሶች፣ ነፍስ በራዎች፣ አመንዝሮዎች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸተኞች ሁሉ እጣፈንታቸው በዲንና በእሳት ባህር ውስጥ መጣል ይሆናልና ይህም ሁለተኛው ሞት ነው። እኔ ከዚህ በፊት ዋሽቻለሁ። ሁሉም ሰው ከዚህ በፊት ዋሽታል። ሁላችንም ኃጢአትን ሰርተናል፣ ከውሸት የበለጡ ክፋቶችን አድርገናል። እንጋፈጠው፣ ሁላችንም ገሃነም ነበር የሚገባል የኃጢአት ቅጣት ምን እንደሆነ እንረዳ። ነገር ግን የእግዚአብሔር ቃል እንዲህ ይላል እንዲህ ይላል ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል። ስለዚህ ኢየሱስ ክርስቶስ ስለወደደን ወደደን ወደዚህ ዓለም መጣ። የእግዚአብሔር ቃል ሲናገር በሥጋ የተገለጠ አምላክ ነበር። እግዚአብሔር የሰውን አምሳል ወሰደ። ኃጢአት የሌለበትን ሕይወት ኖረ። ምንም አይነት ኃጢአት አልሰራም። እርግጥ ነው መቱት፣ ተፉበት፣ በመስቀል ላይ ሰቀሉት። ቃሉ እንደሚናገር በመስቀል ላይ በነበረበት ጊዜ የሁላችንም ኃጢአት በሥጋው ተሸከመ። ስለዚህ ማንኛውም እኔና እናንተ የሰራነው ኃጢአት በክርስቶስ ላይ ሆኖ ለእኛ ተሰቀለ። ስለ እኛ ኃጢአት ተቀጣ። እርግጥ ነው በመስቀል ላይ ሲሞት አካሉን ወሰዱት እና በመቃብር ውስጥ አኖሩት። ነፍሱ ለቀን እና ለሌሊት በሲኦል አደረ። ከሦስት ቀን በኋላም ከሞት ተነሳ። ለደቀ መዛሙርቱ በመስማር የተቸንከሩትን የእጆቹን ምልክት አሳያቸው። ኢየሱስ ለሁሉም የሰው ዘር እንደ ሞተ ቅዱስ ቃሉ ይነግረናል። ይህም ለእኛ ኃጢአት ብቻ ሳይሆን ለሰው ልጆች ሁሉ ኃጢአት እንደሞተ ይነግረናል። ነገር ግን ለመዳን ማድረግ ያለብን ነገር አለ። ይህን ጥያቄ መጽሐፍ ቅዱስ ላይ አለ የሐዋርያ ስራ፣ እናንተ ሰዎች እድን ዘንድ ምን ላድርግ? አላቸው። እነርሱም በጌታ በኢየሱስ እመን፣ አንተም ቤተሰቦችህም ትድናላችሁ አሉት። ይኸው ነው ቤተ ክርስቲያንን ተቀላቀልና ትድናለህ፣ ተጠመቅና ትድናለህ፣ ጥሩ ሕይወት ኑርና ትድናለህ። ሁሉም አጢ ማዘዝና ትድናለህ አላለውም። ያለው እመን ነው። ኢየሱስ ላንተ እንደሞተ ሞተ እንደ ተቀበረ ከሞትም እንደ ተነሳ እመን። መጽሐፍ ቅዱስ ውስጥ ካሉ በጣም ከሚታወቁ ጥቅሶች ውስጥ እንዲያም የበለጠ ሁሉም ሰዎች የሰሙት በብዙ ዕቃዎች ላይ ተጽፎ የምናገኘው ጥቅስ የዮሐንስ ወንጌል ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲዩ ወዳልና። የዘላለም ማለት ዘላለም ነው፣ ማለቂያ የሌለው ማለት ነው። ኢየሱስ ሲናገር የዘላለም ሕይወት እሰጣቸዋለሁ ከቶ አይጠፉም፣ ከእጄም ሊነጠቃቸው የሚችል ማንም የለም። መጽሐፍ በዮሐንስ ወንጌል ላይ እንዲህ ይላል፣ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ስለዚህ በኢየሱስ ክርስቶስ ካመን መጽሐፍ ቅዱስ እንደሚናገረው የዘላለም ሕይወት አለ፣ ለዘላለም ትኖራለህ። ደህንነትህን ልታጣው አትችልም። ዘላለማዊ ስለሆነ የዘላለም ህይወት ነው። አንዴ ከዳንክ በኋላ፣ አንዴ በእርሱ ካመንክ በኋላ ለዘላለም ድነሃል። በማንኛውም ሁኔታ ቢሆን ደህንነትህን አታጣ። ምንም እንኳን ወደ ውጭ ወጥቼ አንዳንድ አሰቃቂ ኃጢአቶችን ብ ቅጣትን እንደ አገኝ ያደርገኛል። ወደ እስር ቤት እገባለሁ ወይም የመጨረሻ ቅጣት በሆነው በስጋዊ ሞት ቅጣት እቀጣለሁ ወይም ደግሞ ዓለም በምታደርስብኝ በማንኛውም ቅጣት እቀጣለሁ። እግዚአብሔር ከዚህም በበለጠ ቅጣት እንደቀጣ ያደርገኝ ይችላል። ነገር ግን ወደ ሲኦል አልገባም። ወደ ሲኦል ሊያስገባኝ የሚችል ምንም ነገር ማድረግ አልችልም። ወደ ሲኦል ገባው ማለት እግዚአብሔር ዋሽታል ማለት ነው። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዳለው ቃል ገብተዋልና በእኔ የሚያምን እና የሚኖር ከቶ አይሞትም ብለዋል። ለዚህም ነው ከባድ በደል የሰሩ ሰዎች በመጽሐፍ ቅዱስ ውስጥ እንደ ምሳሌ የተጻፉልን ገና እነዚህ ሰዎች ለእግዚአብሔር መንግስቱ በቁ። እንዴት? በጣም መልካም ሰዎች ስለሆኑ ነው? አይደለም። በጌታ በኢየሱስ ክርስቶስ ስላመኑ ነው። ኃጢአታቸው ተሽሎላችኋል። በዚህ ዓለም ዒታ መልካም ህይወት የኖሩ ወይም በእርግጥ ጥሩ የሚባል ህይወት ኖሩ ነገር ግን በክርስቶስ ያላመኑ ሰዎች ለኃጢአታቸው ቅጣት ሲኦል ይወርዳሉ። ክርስቶስ ብቻውን የግል አዳኝ አድርገህ መን ዛሬ ለቀረበው በምፈልገው በዚህ አንድ ሀሳብ እንድጠቃልል ፍቀዱልኝ። ከደቀ መዛሙርቱ አንዱ ኢየሱስን የጠየቀው ጥያቄ ነበር። ጥያቄው እንደሚከተለው ነበር፣ የሚድኑት ጥቂት ናቸውን? ጥሩ ጥያቄ ነው አይደል? ብዙ ሰዎች ይድናሉ ወይስ የሚድኑት የቶቹ ናቸው? በዚህ ምድር ካሉ ሰዎች ውስጥ ብዙዎች መንግስተ ሰማይ ይገባሉ ብሎ የሚያስብ ማን ነው? መልሱ ምን ይመስላቸዋል? ኢየሱስ በማቴዎስ ላይ መልሶታል። በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። ቀጥሎም እንዲህ አለ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚል ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኋችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ መሰግርባቸዋል። ከሁሉም በፊት ይህ ዓለም አብዛኛው በክርስቶስ እንደሚያምን አይናገርም። ደስ የሚለው በዚህ ክፍል ውስጥ ያለ አብዛኛው ሰው በኢየሱስ ያምናል ብሎ ይናገራል። ነገር ግን አብዛኛው ሰው የዚህ ዓለም በኢየሱስ ያምናል ብሎ አይናገርም። ግን እግዚአብሔር እያስጠነቀቀው ነገር በኢየሱስ እናምናለን ከሚሉት ሰዎች ውስጥ ብዙ እነዚህ ሁሉ አስደናቂ ስራዎች ሰርተናል ለምን አንድንም ብለው ሲጠይቁት አላወቅኳችሁም፣ ከእኔ ራቁ ይላችኋል። ምክንያቱም ድህነት በስራ አይደለም። የራሳችሁ ስራዎች ያድኑኛል ብላችሁ ካመናችሁ፣ በመጠመቃችሁ ምክንያት መንግስተ ሰማያት እትገባሉ ብላችሁ ካሰባችሁ ወይም መቸም እኔ እንደማስበው ለመዳን መልካም ህይወት መኖር አለብህ፣ ትዕዛዞቹን መጠበቅ አለብህ፣ ቤተ ክርስቲያን መሄድ አለብህ፣ ከኃጢአትህ መመለስ አለብህ ብላችሁ ካሰባችሁ፣ የራሳችሁን ስራዎች ካመናችሁ፣ አንድ ቀን ኢየሱስ እንዲህ ይላል፦ አላዋቅኳችሁም ከእኔ ራቁ። ኢየሱስ በመስቀል ላይ በሠራው ሥራ ላይ እምነት ሊኖራችሁ ያስፈልጋል። ለእናንተ ሲሞት፣ ሲቀበር እና ከሞት መነሳቱ ላይ ልታምኑ ይገባል። ይሄ የመንግስተ ሰማያት መግቢያ ትኬታችሁ ነው። አንዴ እኔ በጣም ጥሩ የሚባል ክርስቲያን ስለሆንኩና እነዚህ ሁሉ መልካም ስራዎችን ስለመድረግ መንግስተ ሰማያት እገባለሁ ብላችሁ ካመናችሁ ከእኔ ራቁ ይላችኋል። ጌታ የተናገረውን ልብ በሉ። አላወቅኳችሁም፣ ከእኔ ራቁ አወቅኳችሁ ነበር አላለም። ምክንያቱም አስቀድሜ እንደገለጽኩት አንዴ ካወቃችሁ የዘላለም ነው። ዘላለማዊ ነው። አንዴ ካወቃችሁ ለዘላለም ድናችኋል። ሲኦል ከገባችሁ የገባችሁበት ምክንያት ፈጽሞ ስላላወቃችሁ ነው እና አላወቅኳችሁም ከእኔ ራቁ ይላል። አንዴ ካወቃችሁ አወቃችሁ ነው። ልክ ልጆቼ ሁል ጊዜ ልጆቼ እንደሚሆኑት ማለት ነው። ዳግም ስትወለድ ልጁ ስትሆን፣ ሁልጊዜ ልጁ ነህ። ምናልባት አስቸጋሪ ልጅ ልትሆን ትችላለህ። በዚህ ምድር ላይ በእግዚአብሔር በከባድ ሁኔታ ልትቀጣ ትችላለህ። በዚህ ዓለም ሕይወትህን ልታባላሽ ትችላለህ። ነገር ግን የእላኛው ልታባላሽ አልትችልም። ድነሃል። የተጠናቀቀ ነገር ነው። ለዚህ ይህ ስለመጨረሻው ዘመን ላቀርብላችሁ የምፈልገው ዋና ነገር ነው። ስለ ድህነት ወይም ስለ መጨረሻው ዘመን ጥያቄዎቹ የተወሰነ ደቂቃ አለን። ውድ ኢየሱስ፣ ኃጢአተኛ እንደሆንኩ አውቃለሁ፣ ለዚህም ሲኦል ፍርድ እንደሚገባን አውቃለሁ። ነገር ግን አንተ ለእኔ በመስቀል ላይ እንደ ሞትክልኝ እና እንደተነሳህልኝ አምናለሁ። እባክህ አሁን አድነኝ፣ የዘላለም ሕይወትን ስጠኝ። አንተን ብቻ አምናለሁ ኢየሱስ አሜን።